ፕሬዚደንት ሙላቱ ተሾመ ለተወካዮችና የፌዴሬሽን ምክር ቤት አባላቶች ያሰሙትና በብሔራዊ ቴሌቪዥን በቀጥታ የተላለፈው ንግግር አንድ ሰዓት ገደማ ይፈጀ ነበር። ንግግራቸው ከኢኮኖሚ እስከ መሠረተ ልማት ግንባታ ከትምህርት እስከ ጤና ያሉ ዘርፎችን እንደዚሁም የወጣቶችንና ሴቶችን ጉዳይ የዳሰሰ ነበር። ፖለቲካዊ ጉዳዮች የተነሱት በንግግራቸው ማብቂያ ግድም ነው። የዛሬ ዓመት በተመሳሳይ የመክፈቻ ንግግራቸው በሀገሪቱ የተለያዩ አካባቢዎች ተከስተው የነበሩ ግጭቶችና የፖለቲካ አለመረጋጋቶች በቀዳሚነት ካነሷቸው ሁለት ጉዳዮች አንዱ ነበር። የወቅቱ የመነጋገሪያ አጀንዳ የሆነው የኦሮሚያና ሶማሌ ክልሎች ግጭት በዛሬው ንግግር ከተካተቱ ፖለቲካዊ ጉዳዮች የመጨረሻ ስፍራ ተሰጥቶታል። ፕሬዚደንት ሙላቱ የሁለቱን ክልሎች ጉዳይ ያነሱት ባለፈው ዓመት ለአስር ወራት በሀገሪቱ ታውጆ ከቆየው የአስቸኳይ ጊዜ አዋጅ ጋር አያይዘው ነው። በአስቸኳይ ጊዜ አዋጁ የአገሪቱ ጸጥታ ወደ ተረጋጋ ሁኔታ መመለሱን የጠቀሱት ፕሬዝደንቱ ለግጭቶች መንስኤ የሆኑ የድንበር ማካለል ጉዳዮችም ከሞላ ጎደል በሁሉም አካባቢ ለመፍታት መቻላቸውን ጠቅሰዋል። ሆኖም በኦሮሚያ እና በኢትዮ ሱማሌ አካባቢ ያልተስተካከሉ አፍራሽ አመለካከቶች የወለዷቸው ግጭቶች ተከስተው የሰው ሕይወት በአሰቃቂ ሁኔታ መጥፋቱን መንግስታቸው በጉዳዩ ላይ ያለውን አቋምና ወደፊት ሊያደርግ ያሰበውን በሚከተለው መልኩ ገልጸዋል። ይህ ሁኔታ በፍጹም መወገዝ ያለበትና መንግስት ጸጥታውን ከማስከበር ባሻገር አጥፊዎችን ወደ ህግ ለማቅረብ ሳይታክት እየሰራ ይገኛል በ2010 ዓ.ም እንደዚህ አይነት በህዝቦች መካከል ለዘመናት የቆየውን አንድነት የሚያፈርስ አካሄድ በጭራሽ ሊፈቀድ የማይገባው በመሆኑ የሁለቱም ክልል የሀገር ሽማግሌዎች ባህላዊ መሪዎች የሃይማኖት አባቶች ወጣቶችና ሴቶች እንዲሁም መላው የሁለቱ ክልል ህዝቦች ሁኔታ ወደ ነበረበት እንዲመለስና የተፈናቀሉ ወገኖቻችንም መልሰው እንዲቋቋሙ ለማድረግ ከመንግስት ጎን እንዲቆሙ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ በኦሮሚያና ሶማሌ ክልሎች መካከል ለተከሰቱ ግጭቶች ሀገሪቱ የምትከተለውን በብሔር ላይ የተመሰረተ የፌዴራሊዝም ስርዓትን ተጠያቂም ያደርጓሉ። ፕሬዝደንቱ በንግግራቸው በዝርዝር ባይገልጹትም ከፌዴራላዊ ስርዓት ጋር የተያያዙ ህጎች እንደሚወጡ ጠቁመዋል። በህዝብ ተወካዮች ምክር ቤት በዚህ ዓመት ይጸድቃሉ ተብለው የሚጠበቁት አዋጆችና ፖሊሲዎች የፌዴራላዊ ዲሞክራሲያዊ ስርዓቶችን በተጠናከረ መሰረት ላይ እንዲገነባ የሚያስችሉ መሆናቸውን ፕሬዝደንት ሙላቱ ገልጸዋል። ከነዚህ አዋጆች መካከል የሀገሪቱ የምርጫ ስርዓትን በተመለከተ ሊደረግ ታስቦ የነበረው ማሻሻያ አንዱ መሆኑንም አስታውሰዋል። ፕሬዝደንቱ ባለፈው ዓመት ንግግራቸው ኢትዮጵያ የምትመራበትን የምርጫ ሕግ በገዢው ፓርቲና በተቃዋሚዎች መካከል በሚደረግ ድርድር እንደሚሻሻል አስታውቀዋል። የሚሻሻለው የምርጫ ሕግ አሁን ያለውን የአብላጫ ድምፅ የምርጫ ስርዓት ከተመጣጣኝ ውክልና ስርዓት ጋር በትክክለኛ ሚዛን ያጣመረ እንደሚሆን አብራርተው ነበር። ሕጉ የሁሉም የኅብረተሰብ ክፍል ድምፅ የሚሰማባቸው ምክር ቤቶች እንዲኖሩ ለማድረግ በሚያስችል ሁኔታ እንደሚስተካከልም ቃለ መግባታቸው ይታወሳል። በዛሬ ንግግራቸው ይህንኑ አዋጅ በድጋሚ አንስተዋል። ከእነዚህ ውስጥም ባለፈው ዓመት የምርጫ ስርዓታችንን በተመለከተ ሊደረግ የታሰበው ማሻሻም ውይይት ሲካሄድበት የቆየ ሲሆን በዘንድሮ ዓመት ለተከበረው ምክር ቤት ቀርቦ በ2012 ዓ ም ለሚደረገው አጠቃላይ ምርጫ እንዲደርስ የሚደረግ ይሆናል። የቀድሞ የአንድነትና ለዲሞክራሲ ፓርቲ የምክር ቤት አባል አቶ ግርማ ሰይፉ በዚህ ጉዳይ ላይ አስተያየት አላቸው። ለሚቀጥለው አመት የምርጫ ህጉ ይሻሻላል ብለዋል። የዛሬ አመት የምርጫ ህጉ ግን ለማሻሻል ህገ መንግስት ማሻሻል እንደሚያስፈልግ ግን ጠቅላይ ሚኒስትር ቢሮ ያሉ ጽሁፍ ያዘጋጁት አያውቁም። ፕሬዚዳንቱ አያውቁም ነበር የምርጫ ህግ ለማሻሻል ህገ መንግስት ማሻሻል እንደሚያስፈልግ አያውቁም። የጠቅላይ ሚኒስትሩ ራሱ መጨረሻ ላይ መጥተው ይሄንን ሶፍ ዲፌንድ ሊያደርጉ ሲመጡ እስከዛ ደቂቃ ድረስ ህገ መንግስት ማሻሻል ቢያስፈልግ እንኳን ይደረጋል ብለው ነበረ። አሁን ደግሞ መጥተው የምርጫ ህጉ የሚሻሻልበት ስራ በምክር ቤት ይጸድቃል ለሚቀጥለው ሁለት ሺ አስራ ሁለት ለሚደረገው ምርጫ ይላል። እንግዲህ የዛው ሰው ይበላቸው። የምርጫ ህጉ ከመሻሻሉ በፊት ግን በዚህ አመት በመላው ሀገሪቱ የአካባቢና ማሟያ ምርጫ ይካሄዳል። ምርጫው ዲሞክራሲያዊነቱን ጠብቆ ነጻ ፍትሐዊና በህዝብ ዘንድ ተአማኒነትን ያተረፈው ነው እንዲጠናቀቅ መንግስት አስፈላጊውን ሁሉ እንደሚያደርግ ፕሬዚደንቱ ገልጸዋል። የፖለቲካ ፓርቲዎች በፓርላሜንታዊ ስርዓት ከፍተኛ ሚና እንደሚጫወቱ የተናገሩት ፕሬዚደንቱ ገዢው ፓርቲ ከሌሎች ፖለቲካ ፓርቲዎች ጋር እያደረገ ያለውን ውይይት በአዎንታዊነት ጠቅሰዋል። ውይይቱ የፖለቲካ ፓርቲዎች እንቅስቃሴ እንዲጎለብትና የፖለቲካ ምህዳሩም ይበልጥ እንዲሰፋ እንደሚያደርግ ገልጸዋል። መንግስታቸው ሊያደርግ ያሰበውን ደግሞ እንዲህ ያስረድተዋል። መንግስት ሁሉም ያገባኛል የሚሉ በህጋዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች እንዲሳተፉ ሁሌም በሩን ክፍት አድርጎ ለሂደቱ ስኬታማነት የሚሰራ ይሆናል። አቶ ግርማ ሰይፉ ይህንን አይቀበሉም። የተጀመረው የፓርቲዎችና የመንግስት ውይይት ምናምን ይላሉ። አሁን እንደዚህ ፓርቲና ውይይት ተጀምረዋል ብለው የእውነታቸው ያምናሉ ማለት ነው አሁን ተሰብስበው ፓርቲ ላይ ውይይት እያደረጉ ያሉትን ሰዎች ጋር በምን አይነት ደረጃ እንደሚመዝኗቸው አውቃለሁ። ስለዚህ ከእነዚህ ጋር እየተነጋገርን ነው ብለው በአደባባዮች ህዝብን መዋሸት በጣም ያሳፍራል። የፕሬዚደንቱ ንግግር ሌላው የጊዜው አነጋጋሪ ጉዳይ የሆነውን የሙስና ጉዳይንም ነክቷል። ታድሶ ከተመለከታቸው ዘርፎች ቀልጣፋና ውጤታማ የፍትህ ስርዓት ማምጣት፣ የፖሊስና የማዘጋጃ ቤታዊ አገልግሎቶችን ማሻሻል እንደሚገኙበት ገልጸዋል። የግብር ስርዓት፣ የመንግስት ወጪ አስተዳደር፣ ግዢና የግንባታ ስራዎች ኮንትራት አስተዳደር፣ የመሬት ልማትና አቅርቦት፣ የመሬት አስተዳደርና ግንባታ ፍቃድ አሰጣጥ፣ በውድድር ላይ የተመሰረተ የንግድ ስርዓትና የኮንትሮባንድ እንቅስቃሴም ሌሎቹ በተሐድሶ የተካተቱ ዘርፎች መሆናቸውን አብራርተዋል። ተሐድሶ በአንዳንድ ቦታዎች ውጤታማ መሆን መጀመሩን ገልጸው በብዙ ቦታዎች ግን ገና በዝግጅት ላይ ያለና የተጓተተ መሆኑን አስረድተዋል። መንግስታቸው በዘርፎች ውስጥ በሚስተዋለው ሙስና ላይ ስለሚወስደው እርምጃ ደግሞ ተከታዩም ብለዋል። በእነዚህ ዘርፎች በሙስና ተግባር ላይ የተማሩ የመንግስት የስራ ኃላፊዎችና ተባባሪዎቻቸውን በህግ እንዲጠየቁ ለማድረግ የተጀመረው ስራም በ2010 ዓ ም በጥናት ላይ ተመስቶ ተጠናክሮ የሚቀጥል ይሆናል። ለኢኮኖሚያዊና ተዛማጅ ጉዳዮች አብዛኛውን ቦታ የሰጠው የፕሬዝደንት ሙላቱ ንግግር ባለፈው ዓመት መልእክታቸው ቁልፍ የነበረውን የወጣቶች ጉዳይ ባለፍ ገደም ጠቅሶ አልፏል። ስለ ፕሬዝደንቱ ንግግር አቶ ግርማ ሰይፉ ጠቅለል ያለ አስተያየት አላቸው። ሁልጊዜ ተስፈኛ ስለሆንኩኝ ተስፋ ስለማደርግ ይሆናል የተሻለ ነገር ለማድረግ የሚጠቀሙባቸውን ማይልስቶኖች ሳይጠቀሙባቸው እያለፉ ነው ያሉት። ለውጥ ሊኖር የሚችልባቸው አዲስ መንገዶችን አስበን ሳለን እንዲሉ ጠብቅ ነበረ።